የአሜሪካ ድምፅ ነው። በ በ22 25 ና 31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮ ሳት ቨርቹዋል ቻናል 57 ዲግሪስ ዌስት ከዋሽንግተን ዲሲ የሚተላለፍላችሁ የዛሬ ረቡዕ ሚያዝያ 23 2016 ዓ.ም ፕሮግራማችን ጀመረ። ¶¶ America.

በሺዎች የሚቆጠሩ ከሱዳን ተመላሽ ኢትዮጵያውያን ወደ ቀያቸው አላመሩም።

የመጣሁት ሐምሌ ነው። ምንም ነገር እርዳታ እየመዘግባሉ መዝግቦ ሲያበቁ በቃ እርዳታ በስነ ስርዓት እንደሰው እንደ ሰዋ አናገኘ ዝም ብለን በረሀብ በቃ፣ በእግዚአብሔር ብቻ ሀያል ነው የምንኖረው። መተማ ላይ የተቀመጡትን በራሳቸው ፍላጎት የተቀመጡ ናቸው። ወደ ቀያቸው መለስ አለባቸው። ከተማ ላይ ቢቀመጡ ሊያገኙ አይችሉ። ምክንያቱም ጥናትን መሰረት አድርጎ ስለሆነ ድጋፍ የሚሰጠው ዋና ከተማ ላይ የሚቀመጥ ከሆነና ወደ ተወለደበት አካባቢ ካለደ የሚሆን አይደለም ማለት ነው።

ቀደም ሲል የሰማቸኋቸው ከሱዳን ተፈናቅለው መተማ የሚገኙ ተፈናቃይ ሲሆኑ እሳቸውን ተከትለው የሰማቸኋቸው ደግሞ የአማራ ክልል አደጋ መከላከልና ምግብ ዋስትና ኮሚሽነር ዲያቆን ተስፋው ባታብልን ነው።

ሙሉ ዘገባው በአብይ ርዕስ ይቀርባል። ሰላም ጤና ይስጥልን። እንደምን አመሻችሁ የተከበራችሁ አድማጭ ተመልካቾች። ፕሮግራሙን በመምራት ደረጀ ደስታ አብሬያችሁ አመሻለሁ። ብርሃን ኃይሉ ፕሮግራሙን ከስቱዲዮ ትመራልናለች። የፕሮግራሙ ዋና አዘጋጅ ደግሞ ጽዮን ግርማ ናት።

ዝግጅቶቻችንን ከራዲዮ በቴሌቪዥን በተጨማሪ በዌብሳይታችን አማሪክ ዳት ቪኦኤ ኒውስ ዳት ካም በፌስቡክ ቪኦኤ አማሪክ ላይ በቀጥታ ማድመጥ ትችላላችሁ። እስከ ምሽቱ አራት ሰዓት አብረናችሁ እንድትቆዩ እንጋብዛለን። በቅድሚያ ለዓለም ዜናው ወደ እንግዳ ወልዴ ምራችኋለሁ።

በድጋሚ እንደምናመሻችው የአፍሪካ ህብረት ከ6 ሚሊዮን ዶላር በላይ ከባንክ ሂሳቡ ሊጭበረበር እንደነበር አስታወቀ። የኢትዮጵያ አየር መንገድ ባለፈው አንድ ዓመት ጊዜ ውስጥ ተጨማሪ 30 ከመቶ መንገደኞችን ማጓጓዙ እንዲሁም ፍራንሷ ቦዚዜ ላይ የመያዣ ትዕዛዝ ወጣ የሚሉት ለምሽቱ ከያዝናቸው ውስጥ ይገኙበታል። ወደ ቀዳሚው ዜና እናልፋለን።

የአፍሪካ ህብረት በኢትዮጵያ ንግድ ባንክ ከሚገኘው የባንክ ተቀማጩ ላይ ከ6 ሚሊዮን ዶላር በላይ በማጭበርበር ወጪ ሊደረግ ሲል ማዳኑን ትላንት ማክሰኞ አስታውቋል። ሰኞ ሚያዝያ 7 ቀን 2016 ዓ ም ገንዘቡን ሊያወጣ የነበረውና በስም ያልተጠቀሰው ግለሰብ የህብረቱ ተቀጣሪ እንዳልሆነም አስታውቋል። ግለሰቡ ለግንባታና ና ለውሃ ጉድጓድ ቁፋሮ ተከፋይ በሚል ባቀረባቸው የተጭበረበሩ ሰነዶች አማካይነት

ከኢትዮጵያ ንግድ ባንክ የአፍሪካ ህብረት ቅርንጫፍ ሚያዝያ 7 ቀን 2016 ዓ ም ሊያወጣ ሞክሮ እንደነበረ ህብረቱ አስታውቋል። የኢትዮጵያ ባለሥልጣናት ወዲያውኑ ስለ ሁኔታውን እንዲያውቁ መደረጉንና ግለሰቡ በምርመራ አሰራር ደንብ መሠረት ተለይተው መያዛቸውን ህብረቱ ማስታወቁን የኤፍፒ ዘገባ አመልክቷል። ተጠርጥረው ተያዙ የተባሉት ግለሰብ የኢትዮጵያ ኦርቶዶክስ ቤተ ክርስቲያን ጠቅላይ ቤተ ክህነት ምክትል ዋና ሥራ አስኪያጅ ሊቀ አላፍ ቀሲስ በላይ መኮንን መሆናቸውንና

ለሁለተኛ ጊዜ ፍርድ ቤት መቅረባቸውን የአሜሪካ ድምፅ የአማርኛ አገልግሎት ባለፈው ሳምንት ማክሰኞ መያዝያ 16 2016 ጠበቃቸውን አነጋግሮ ዘገባ መስራቱ ይታወሳል። ፍርድ ቤቱ የተጠርጣሪውን የዋስትና ጥያቄ ውድቅ በማድረግ ለፖሊስ የስምንት ቀናት ተጨማሪ የምርመራ ጊዜም መፍቀዱ ይታወሳል።

የኢትዮጵያ አየር መንገድ ካለፈው ዓመት ሰኔ አንስቶ እስከ መጪው ሰኔ ባለው አንድ ዓመት ጊዜ ውስጥ ተጨማሪ 30 ከመቶ መንገደኞችን ያጓጉዛል ተብሎ እንደሚጠበቅ የተቋሙ ዋና ሥራ አስፈጻሚ አስታውቀዋል። የሮይተርስን ዘገባ ስመኝሽ የቆየ ታቀርበዋለች። የኢትዮጵያ አየር መንገድ ዋና ሥራ አስፈጻሚ አቶ መስፍን ጣሰው ዓርብ ዕለት ከሮይተርስ ጋር ባደረጉት ቆይታ

አየር መንገዱ ሰላሳ ከመቶ ተጨማሪ መንገደኞችን ማግኘት የቻለው አዳዲስ መስመሮችን በመጀመሩና ዓለም አቀፍ ጉዞ ዳግም በማንሰራራቱ መሆኑን አስታውቀዋል። ሆኖም በአፍሪካ ትልቁ አየር መንገድ የሆነው የኢትዮጵያ አየር መንገድ ከአውሮፕላኖች አቅርቦት መዘግየትና ከአቅርቦት ሰንሰለት መቃወስ ጋር ተያይዞ በተፈጠረ የሞተር እጥረት ምክንያት ችግሮች እንደተጋረጡበትም አቶ መስፍን ጨምረው ገልጸዋል።

ብዙ ፈተናዎች አሉብን ያሉት አቶ መስፍን ለምሳሌ የአውሮፕላን አምራቾች፣ በተለይ ቦይንግ የአውሮፕላን አቅርቦታቸው በመዘግየቱ ምክንያት ከፍተኛ የአውሮፕላን እጥረት አለብን ሲሉ አስረድተዋል። ከፍተኛ የአቅርቦት ችግር የሚስተዋለው በተለይ ከቦይንግ በሚመጡ ጠባብ አካል ያላቸው የመንገደኞች አውሮፕላን ላይ መሆኑን የገለጹት አቶ መስፍን ለረጅም ርቀት በረራዎች ጥቅም ላይ የሚውሉ ትላልቅ አውሮፕላኖችም

እንዳይበሩ መከልከላቸው ለጉዳት እያጋለጣቸው መሆኑን አመልክተዋል። የኢትዮጵያ አየር መንገድ እንደ አውሮፓውያን አቆጣጠር በ2035 ያሉትን አውሮፕላኖችና የበረራ መስመሩን በዕጥፍ ለማሳደግ የያዘውን እቅድ ለማሳካት ሰባ የቦይንግና ኤርባስ አውሮፕላኖችን ያዘዘ ሲሆን ተጨማሪ 54 አውሮፕላኖችን የመግዛት አማራጮችም አሉት። የእድገት እቅዱ ዓመታዊ ገቢን በአራት መቶ ከመቶ ና

የመንገደኞችን ቁጥር በ440 ከመቶ እንደሚያሳድግም ይጠበቃል። አቶ መስፍን አክለው አየር መንገዱ በእቃ ማጓጓዝ ስራው ላይም ተጨማሪ መዋለ ንዋይ እያፈሰሰ መሆኑን የጠቀሱ ሲሆን በዚህ አመት የካቲት ወር ላይ አዲስ አበባ በሚገኘው ዋና መቀመጫው 55 ሚሊዮን ዶላር ያወጣ ለኢንተርኔት ላይ ግብይት ሸቀጦች ማጓጓዣ የሚሆን ተቋም መክፈቱን ተናግረዋል።

በኢንተርኔት ላይ የሚደረግ ንግድ በከፍተኛ ፍጥነት እያደገ ነው ያሉት አቶ መስፍን ፍላጎቱ አፍሪካ ውስጥ በከፍተኛ ሁኔታ እየጨመረ መምጣቱንም አብራርተዋል። በሮይተርስ ለተጠናቀረው ዘገባ ስመኝሽ የቆየ ዋሽንግተን ዲሲ። አንድ በተባበሩት መንግስታት ድርጅት የሚደገፍ ፍርድ ቤት የቀድሞ የማዕከላዊ አፍሪካ ሪፐብሊክ ፕሬዚደንት ፍራንሷ ቦዚዜ ላይ የመያዣ ትዕዛዝ ማውጣቱን አስታውቋል።

ማዘዣ የወጣው ሰራዊታቸው ከእንዳረፓን አቆጣጠር 2009 እስከ 2013 ባለው ጊዜ ውስጥ በሰብአዊነት ላይ ወንጀል ሳይፈጽም አልቀረም በሚል ነው። በመዲናዋ ባንጊ ላይ የተሰየመውና ከሀገር ውጭ ካሉ ፍርድ ቤቶች ጋር የሚሰራው ልዩ የወንጀል ችሎት ቦዚዜ

ግድያ አስገድዶ መሰወር፣ ሰቆቃ፣ መድፈርና ሌሎችንም ኢሰብአዊ ድርጊቶችን ፈጽመዋል ሲል ከሷል። የ77 ዓመቱ ቦዚዜ በመፈንቅለ መንግሥት ወደ ስልጣን የመጡት በእንደ አውሮፓውያን አቆጣጠር 2003 ሲሆን ከአስር ዓመታት በኋላ ከወንበራቸው ተወግደዋል። ቦዚዜ ካለፈው ዓመት መጋቢት ጀምሮ በስደት ጊኒ ቢሳ ውስጥ የሚገኙ ሲሆን ከዛ ሆኖ ዋናውን አማጺ ቡድን በመምራት ላይ ይገኛሉ። በእንደ አውሮፓውያን አቆጣጠር 2015 በተመድ

እገዛ የተቋቋመው ችሎት ትዕዛዙን ያወጣው ባለፈው የካቲት መሆኑንና ጊኒ ቢሳው ተጠርጣሪውን ቦዚዜ ይዛ እንድታስረክብ ጠይቋል። ችሎቱ በማዕከላዊ አፍሪካ ሪፐብሊክ ተፈጽመዋል የሚባሉ የጦር ወንጀሎችን እንዲመረምር የተቋቋመ ነው።

አድማጮቻችንና ተመልካቾቻችን ይህ ዜና በቀጥታ የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ነው። በአሜሪካ በሚገኙ በርካታ ዩኒቨርሲቲዎችና ኮሌጆች ፍልስጤማውያንን በመደገፍ የሚደረገው የተማሪዎች ተቃውሞ አድማ ቀጥሏል። በካሊፎርኒያ ዩኒቨርሲቲ የሎስ አንጀለስ ግቢ ዛሬ ረቡዕ ማለዳ የፍልስጤማውያን ደጋፊዎች በአንድ ወገንና የእስራኤል ደጋፊዎች በሌላ ሆነው ተጋጭተዋል። ተማሪዎቹ በቡጢ በካልቾና በቆመት ጭምር ድብድ

ድብ ላይ ሲሉ ፖሊስ መሃል ገብቶ ለያይቷቸዋል። በመላው አሜሪካ ከኒውዮርክ እስከ ቴክሳስ እና ካሊፎርኒያ በተዛመተው ተቃውሞ ተማሪዎች ድንኳን ሰርተው በመቀመጥ ዩኒቨርሲቲዎቻቸው ከእስራኤል ጋራ ወይንም በጋዛ የሚካሄደውን ጦርነት ከሚደግፉ ወገኖች ጋር ምንም አይነት የስራ ግንኙነት እንዳያደርጉ በመጠየቅ ላይ ናቸው።

ኒውዮርክ በሚገኘው በኮሎምቢያ ዩኒቨርሲቲ የነበረውን በድንኳን የመቀመጥ አድማ ፖሊስ መበተኑ ታውቋል። የፍልስጤማውያን ደጋፊዎች ያገቱትን ህንጻም አስለቅቋል። የኒውዮርኩ ከንቲባ ኤሪክ ኤደምስ ወደ 300 የሚጠጉ ሰዎች በኮሎምቢያና ሲቲ ኮሌጅ መያዛቸውን አስታውቀዋል። ከቬትናም ጦርነት ወዲህ የታየ ትልቁ የተማሪዎች ንቅናቄ እንደሆነ በሚነገረው ተቃውሞ በመላ አገሪቱ እስካሁን ከአንድ ሺ በላይ ሰዎች በህግ አስከባሪዎች መያዛቸውም ታውቋል።

በአሜሪካ የተወካዮች ምክር ቤት አባሏ እና የጆርጂያ የሪፐብሊካን ፓርቲ ተወካያ ማርጀሪ ታይለር ግሪን የምክር ቤቱ አፈ ጉባኤ የሆኑትን ማይክ ጆንሰን ከወንበራቸው ለማንሳት ድምፅ እንዲሰጥ እንደሚጠይቁ አስታውቀዋል። የዲሞክራቲክ ፓርቲው አባላት ማይክ ጆንሰንን እንደሚታደጉ ማስታወቃቸውን ተከትሎ ተወካይዋ የሪፐብሊካን ፓርቲ ጓዶቻቸው ወገናቸውን እንዲለዩ በማስገደድ ላይ ናቸው። በካፒቶል ደጃፍ ላይ ሆኖ ዛሬ የተናገሩት ማርጀሪ ታይለር ግሪን

የኅዳር ወሩ ምርጫ በተቃረበበት በዚህ ወቅት በፓርቲ ውስጥ ፍትጊያ ከመፍጠር እንዲታቀቡ ከቀድሞ ፕሬዚደንት ዶናልድ ትራምፕ ጭምር የተነገራቸው ቢሆንም የሚቀበሉት አልሆነም። የሪፐብሊካኑ አፈ ጉባኤ ማይክ ጆንሰን ከዲሞክራቶች ጋር በመተባበር የአገሪቱን በጀትና ለዩክሬን እንዲሁም ለሌሎችም የአሜሪካ ሸሪኮች የሚሰጠው የበጀት ህግ እንዲጸድቅ በማድረጋቸው በአንዳንድ የፓርቲያቸው ሰዎች ጥርስ ተነክሶባቸዋል።

ዲሞክራቶቹ አፈ ጉባኤው ከሚመጣባቸው ማንኛውም አደጋ በድምፃቸው እንደሚታደጉ በማስታወቅ ላይ ናቸው። በመጨረሻም የሩሲያ ሚሳኤል የዩክሬንን የወደብ ከተማ ኦዴሳ መምታቱን ተከትሎ አንድ ጥንታዊ ህንፃ በእሳት ተያይዘዋል። በሚሳኤል ጥቃቱ አራት ሰዎች እንደሞቱ የአሶሴትድ ፕሬስ ዘገባ አመልክተዋል። የጥቃት ማስጠንቀቂያው ለጥቂት ደቂቃዎች ብቻ የተሰጠ በመሆኑ በመንገድ ላይ የነበሩ ሰዎች ለመደበቅ በቂ ጊዜ እንዳልነበራቸው ታውቋል።

የሃሪ ፖተር ግንብ በመባል በአካባቢው ሰዎች የሚጠራው ህንፃ ክፉኛ ተመትቶ በእሳት ተያይዟል። ህንፃውን እና በአካባቢው ያሉ ሌሎች ንብረቶች ባለቤትነት የያዘ ግለሰብ በአደጋው ህይወቱ ማለፉም ታውቋል። በሚሳኤል ጥቃቱ ወቅት የባህር ዳርቻው መዝናኛዎች፣ በእግር መንሸራሸሪያ መንገዶችና ፓርኮች በሰዎች ተሞልተው እንደነበርም ታውቋል። ክብራትና ክብራን ለምሽቱ ያስኩ ዜና በዚሁ ተፈጽሟል። ለቀሪው ዝግጅቶች ወደ ደረጃ ይመልሳቸዋሉ።

thank <music> you

እንግዱ ወልዴን ለዓለም ዜናዎቹ አመሰግናለሁ። በመከታተል ላይ ያላችሁት ከአሜሪካ ድምፅ የሚተላለፍላችሁን የረቡዕ ምሽት ዝግጅታችንን ነው። ዝግጅት ከእንግዲህ ከዓለም አቀፍ አጋሮች፣ ሀገሮች፣ ተቋሞች የሚያስፈልገው

እነዚህን የሰብአዊ መብት ችግሮች እንዴት እንፍታ፣ እንዴት እናስወግድ የሚለው ላይ መነጋገርና ድጋፍና እርዳታ ማድረግ ይጠቅም እንደሆነ ነው እንጂ ሪፖርቱ ግን የተለየ አዲስ የሚጨምረው ፋይዳ ያለ አልመሰለኝም። ለማስተያየት የኢትዮጵያ ሰብአዊ መብት ኮሚሽን ዋና ኮሚሽነር ዳንኤል በቀለን ነው የሰማችኋቸው በዛሬው የሁለተኛው አጋማሽ

ዲሞክራሲ በተግባር ዝግጅታችን ሙሉውን ታገኙታላችሁ። ዝግጅቶቻችንን ከራዲዮ በቴሌቪዥን በተጨማሪ በዌብሳይታችን አማሪክ ዳት ቪኦኤ ኒውስ ዳት ካም፣ በፌስቡክ ቪኦኤ አማሪክ ላይ በቀጥታ ማድመጥ ትችላላችሁ።

ፕሮግራሙን በመምራት አብሬያችሁ የማመሸው ደረጀ ደስታ ነኝ። ብርሃን ኃይሉ ስርጭቱን ከስቱዲዮ ታቀናብርልናለች። በምስልና ድምፅ ቅንብር ግርማ ደገፋና ሲሳይ አሸናፊ፣ በዌብና ማህበራዊ ድረገጽ ፕሮዲውሰር አበባየው ገበያው አብረዋሉ። የፕሮግራሙ ዋና አዘጋጅ ጽዮን ግርማ ናት። አሁን ወደ ምሽቱ አብይ ዘገባችን እንለፍ።

ባለፈው ዓመት በሱዳን የተፈጠረውን ግጭት ሸሽተው በመተማ በኩል የተመለሱ ኢትዮጵያውያን ወደ ቀያቸውና የትውልድ ስፍራዎቻቸው ገና አለማምራታቸውና በዚያው በመተማና በሌሎች የአቅራቢያ ከተሞች ለወራት እንደተቀመጡ መሆኑን ገልጸዋል።

ተመላሾቹ እስካሁን በቂ እርዳታ አለማግኘታቸውን ለአሜሪካ ድምፅ ተናግረዋል። የአማራ ክልል አደጋ መከላከልና ምግብ ዋስትና ኮሚሽነር ዲያቆን ተስፋው ባታበል በበኩላቸው ፍልሰተኞችን ለመደገፍ ግምገማ እየተደረገ እንደሚገኝ ገልጸዋል። አስቴር ምስጋናው ዝርዝር አላት።

ለአስራ ሶስት ዓመታት በሱዳን ካርቱም በግል ስራ ይተዳደር እንደነበር በስልክ የገለጸልን ዮሐንስ አስረስ ባለፈው ዓመት በሱዳን በተቀሰቀሰው የእርስ በርስ ጦርነት ምክንያት ሁለት ልጆቹን ይዞ ወደ ኢትዮጵያ ከተመለሰ በኋላ አሁን በመተማ መጠለያ ጣቢያ እንደሚገኝ ነግሮናል። ዮሐንስ ዛሬ ረቡ ለአሜሪካ ድምፅ እንደገለጸው እስካሁን በቆየበት የመተማ መጠለያ ጣቢያ ከዓለም አቀፍ ረጅ ድርጅቶችም ይሁን ከመንግስት በቂ ድጋፍ አላገኘም።

የመጣወት በሀምሌ ነው። ምንም ነገር እርዳታ ይመዘግባሉ መዝግቦ ሲያበቁ በቃ እርዳታ በስነ ስርዓት እንደ ሰው አናገኘ ዝም ብለን በራል በቃ በእዚጋፌር ብቻ ሀይል ነው የምንኖረው። በዚሁ መጠለያ ጣቢያ የሚገኘው ሌላው አስተያየት ሰጪ አብርሃም አለሙም በጣቢያው ውስጥ አለ ያለውን ችግር እንዲህ ያብራራል።

እኛ ምንም ነገር እስካሁን ድረስ የሚያ ነ የመጣ ነው። ዮሐንስን ማሳለፍ ነው መስቀልንም ገናንን ማሳለፍ ነው። እስካሁን ድረስ ምን የሚያያን ሰው የለም። ዚህ ላይ በአንጻሩ የአማራ ክልል አደጋ መከላከልና ምግብ ዋስትና ኮሚሽነር ዲያቆን ተስፋው ባታብል እስካሁን በመተማ የተቀመጡ ፍልሰተኞች ወደ አካባቢያቸው መመለስ ያልፈለጉ ናቸው ይላሉ። መተማ ላይ የተቀመጡትን በራሳቸው ፍላጎት የተቀመጡ ናቸው። ወደ ቀያቸው መመለስ አለባቸው። ከተማ ላይ ቢቀመጡ ሊያገኙ አይችሉም። ምክንያቱም ጥናትን መሰረት አድርጎ ስለሆነ

ድጋፍ የሚሰጠው ዋና ከተማ ላይ የሚቀመጥ ከሆነና ወደ ተወለደበት አካባቢ ካልሄደ የሚሆን አይደለም ማለት ነው። ግን ወደ አካባቢው መንግስት ያደርሳል። በመጠለያ ጣቢያው የሚገኙ ፍልሰተኞች በበኩላቸው ወደ የትውልድ አካባቢያቸው ለመመለስ እንቅፋት ፈጥሮብናል ያሉትን ወቅታዊውን የክልሉን ችግር ያነሳሉ። ትውልድ ቦታ የራቁ ነበር። አብርገሌ የዛ ስደት ነበሩ በዛ በላይ

ወደ አያኑ ደስ ነው ያለን በስደት እንደሆነ አሁን እየተመለስ ነው። ምናምን ያ ምንም ይቀመስ የሌለው እዛ ህጀ ጠራፍ ከመሟል ከእኔ የባሱ ሆኑ ቤተሰቦቼ። በቃ እዛ ዝም ብዬ እዚህ ቁጭ ያልኩት አሁን ለምሳሌ እኔ ቤተሰብ የለኝም። እንደገና ሁለት ወልጃለሁ። ተመትቻለሁ በጥይት

ወደ መሀል ሀገር ልግባብንም እኔ ቤተሰብ ስለሌለ ድረስ የወጣዊ አስራ ስድስት አመት ነው። ከሱዳን ውስጥ የተቀመጡ ማለት ነው በደባርቅ ከተማ ከማህበረሰቡ ጋር ተቀላቅለው እንደሚኖሩ የገለጹልን ከሱዳን ተመላሽ ፍቅሮ ታደሰ፣ እርሳቸውን ጨምሮ አራት ሺህ የሚደርሱ ፍልሰተኞች በከተማው ውስጥ እንደሚገኙና አስከፊ ኑሮ በመምራት ላይ እንዳሉ አስረድተዋል። ከቤተሰባቸው ጋር ለመኖርም የቤተሰቡ ብዛት አዳጋች እንደሆነባቸው አመልክተዋል።

እኛ ግን ስንመጣ እንድ ላይ ከአንበማ አልገባ ነው መጠለያ ማ አልገባ ዝም ብለን ከዝሆኑ ብቻ ነው የተለቀቅነው። ቤተሰብ ሊያስጠጋን አልቻለም። በአብዛኛው የምንገኘው እንደነገርኩሽ በመስጊድ እና በቤተክርስቲያኑ ተጠልቶ የሚገኝ ግን እስካሁን ላይ ኮሚሽኑ ቢሉም የተደረገልን አንዳችም ድጋፍ እየተደረገልን ነገር የለም። በጃናሞራ ወረዳ ከቤተሰቦቹ ጋር እንደሚኖር የነገረን ሌላው ተመላሽ ግርማው ጌታቸው ለአንድ አመት ሙሉ ምንም አይነት ድጋፍ አግኝቶ እንደማያውቅ ይናገራል።

ወደ ኢትዮጵያ የገባሁት ግንቦት አስራ ስድስት ነው። ከቤተሰቦች ታዛግቼ ነው የምኖረው። እኔ ብቻ ሳይሆን የምኖረው በጃናሞራ ወረዳ። እኔም በኮሚቴ ምክንያት መዝግብ የነበረ አንዴ ወደ ስድስት መቶ እንገንኛለን። ሁላችንም በየቤተሰቦቻች ተዘግበን ያለን እርዳታ ምን የሚያገኘው እርዳታ የለም። ከነመታዋቂያ ተነፍገናል እስከነ ሕክምና በተለይ ህፃኖች በጣም የሚያሳዝን ሁኔታ ነው ያሉ

ድጋፍ የሚባል ነገር የተደረገላቸው ነገር የለም። የአደጋ መከላከል እና ምግብ ዋስትና ኮሚሽነር በደባርቅ እና በሌሎች አካባቢዎች የተጠለሉ ፍልሰተኞችን ለመደገፍ ግምገማ እየተደረገ ነው ብለዋል። ምናልባት ደባርቅ ከተማና ከተማ እዛው ሰሜን ጎንደር ላይ ዳዛት ላይ የሆነ የተወሰነ ችግር አለ። ምክንያቱም ደብሊፒፒ ስለሆነ የሚረዳው በሰብል ግምገማው ሁለቱ ወረዳዎች ስላልተካተቱ ተመላሽ ተመላሾች ላይታተቱ ይችላሉ ማለት ነው

እሱ እንዲካተት ፌዴራል ጋር እየተነጋገር ነው። መካተት ስላለባቸው ተመላሾቹም እንደማንኛውም ተረጅ ማግኘት አለባቸው። ግን አብዛኛውን ጊዜ ከተማ መርጠው ከሆነ የሚጠመጡት ንግድ ነው መነገድ ያለባቸው እንጂ ከተማ ላይ ብዙ ጊዜ የሰብል ግምገማን ማዕከል ስለማያደርግ እዛ ላይ እርዳታ ማድረስ ለከተሞቹ ብዙ የተፈቀደ አይደለም፣ በእኛ አሰራር ማለት ነው። የተመለሰው ሁሉ ላይደገፍ ይችላል። ምክንያቱም እኛ እርዳታ የምንሰጠው በጣም የባሰበት ችግረኛ ነው እንጂ ቶታሊ

ሁሉንም እንረዳለን ካለ የመንግስት አቅምም አይፈቅድም ማለት ነው። እና እነሱ ተለይተው እስከመጡ ድረስ አቅጣጫ አስቀምጠና እንደግፋቸዋለን ነው። በሱዳን የቀጠለውን ግጭት ሸሽተው በመተማ በኩል ወደ ሀገራቸው ከተመለሱ ኢትዮጵያውያን ሶስት ሺ ስምንት መቶ አርባ ስምንት የሚሆኑት እስከ ዘጠኝ ወር ገደማ በዚያው በመተማ ለመቆየት መገደዳቸውን የተባበሩት መንግስታት የሰብአዊ ጉዳዮች ማስተባበሪያ ጽህፈት ቤት በምህጻሩ ዩኤን ኦቻ ባለፈው ሳምንት አርብ ባወጣው መግለጫ አስታውቋል። በደባርቅ ከተማ ከአራት ሺህ በላይ እንዲሁም በጎንደር

በባህር ዳር እና በሌሎች አካባቢዎች ደግሞ ቁጥራቸውን በውል ያልገለጿቸው ፍልሰተኞች እንደሚገኙ ከክልሉ አደጋ መከላከልና ምግብ ዋስትና ኮሚሽን ያገኘነው መረጃ ያመላክታል። ለአሜሪካ ድምፅ አስቴር ምስጋ ነው።

የምትከታተሉት ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ራዲዮ ጣቢያ የሚተላለፍላችሁን የረቡዕ ምሽት ዝግጅታችንን ነው። የሰማችሁት የዕለቱን አብይ ርዕስ ዘገባ ነበር። የትንታኔው መጽሔት ይቀጥላል።

ከሰሜን ኢትዮጵያው ጦርነት በኋላ የይገባኛል ጥያቄ በሚነሳባቸው የትግራይና የአማራ ክልሎች በአዋሳኝ አካባቢዎች የተመሰረቱ አስተዳደሮችን በመጪዎች ሁለት ወራት ጊዜ ውስጥ በማፍረስ ተፈናቃዮችን ለመመለስ ከፌዴራሉ መንግስት ጋር ስምምነት ላይ መደረሱን የትግራይ ክልል ምክትል ፕሬዚደንት አስታውቀዋል።

ምክትል ፕሬዚደንቱ ሌተናል ጀነራል ታደሰ ወረደ ለክልሉ ብዙሀን መገናኛ በሰጡት መግለጫ በትግራይ ክልል ጦርነት የሚፈልግ አፈንጋጭ አስተሳሰብ አለ በሚል በፌዴራል መንግስት ከፍተኛ አመራሮች የተገለጸውን ተችተዋል። ሙሉጌታ አጽፋሃ ዝርዝሩን ልኳል።

የትግራይ ክልል ጊዜያዊ አስተዳደር ምክትል ፕሬዚደንት ሌተናንት ጀነራል ታደሰ ወረደ ዛሬ ረቡዕ ለክልሉ ብዙሀን መገናኛ በሰጡት መግለጫ በፌዴራሉ መንግስትና በፕሪቶሪያው የሰላም ስምምነት አከራካሪ እየተባሉ ከሚጠሩ አዋሳኝ አካባቢዎች የተፈናቀሉ ዜጎች ስለሚመለሱበትና አዲስ አስተዳደር ስለሚመሰረትበት ጉዳይ በተዘጋጀው ዝርዝር እቅድ ላይ ከመከላከያ ሰራዊት ከፍተኛ አመራሮች ጋር መወያየታቸውን ተናግረዋል። ምክትል ፕሬዚደንቱ በቅርቡ ለሁለት ቀናት እንዳደረጉት በገለጹት በዚሁ

ውይይት እስከ መጪው ሰኔ 30 ቀን ድረስ ተፈናቃዮች አጠቃሎ ለመመለስ እና ከጦርነቱ በኋላ በአካባቢዎቹ የተመሰረቱ አስተዳደሮችን በማፍረስ አዲስ አስተዳደር ለመመስረት ከስምምነት ላይ መደረሱን አስታውቀዋል። በእቅዱ ላይ እንደሰፈረው በአካባቢዎቹ ቅድሚያ ተሰጥቷቸው የሚከናወኑት ተግባራት ታጣቂዎችን ትጥቅ ማስፈታት፣ በጦርነቱ ወቅት የተቋቋሙ አስተዳደሮችን ማፍረስ

ተፈናቃዮችን መመለስና በወረዳዎችና በቀበሌዎች ጊዜያዊ አስተዳደሮችን መመስረት የሚሉ ናቸው። በጊዜ ገደቡ መሰረት እነዚህ ተግባራት በደቡብ ራያና ጸለምቲ እስከ ግንቦት ሰላሳ ቀን በምዕራብ ትግራይ ደግሞ እስከ ሰኔ ሰላሳ ቀን እንዲጠናቀቁ

ሙሉ መግባባት ላይ ተደርሷል። ሌትናንት ጄኔራል ታደሰ በዚሁ መግለጫቸው መኖሪያ ቤታቸውና የሚታረስ መሬታቸው በሌሎች ሰዎች የተያዙባቸውን ተፈናቃዮች በተመለከተ ቦታቸውን ነጻ የማድረግ ስራ ይሰራል ብለዋል። በአፍሪካ ሕብረት የተቋቋመው ተቆጣጣሪ ቡድን የእቅዱን አፈጻጸም እንደሚከታተለው ገልጸው ከኢትዮጵያ መከላከያ ሰራዊት ጋራም ክንውኑ በየጊዜው እንደሚገመገም ተናግረዋል። ይህም ሆኖ አከራካሪ እየተባሉ በሚጠሩት አካባቢዎች በአዲስ መልክ ይቋቋማሉ የተባሉት አስተዳደሮች ከሰኔ

ሰላሳ ቀን በኋላ በማን መዋቅር ስር ይሆኑ በሚለው ጉዳይ ከፌዴራሉ መንግስት ጋር ልዩነት መኖሩ ምክትል ፕሬዚደንቱ ጠቁሟል። የፌዴራል መንግስት አስተዳደሮቹ በመዋቅሮቹ ስር እንዲቆዩ ይፈልጋል ያሉትን የትናንት ጀኔራል ታደሰም የትግራይ ክልል ጊዜያዊ አስተዳደር በአንጻሩ በክልሉ ስር እንዲቀጥሉ አቋም መያዙ አመልክተዋል። የኢፌድሪ ምክትል ጠቅላይ ሚኒስትር ተመስገን ጥሩነህ ሰሞኑን በደሴና ኮምቦልቻ ከተሞች የልማት ጉብኝት ባደረጉበት ወቅት በትግራይ ክልል ችግሮችን በውይይት ከመፍታት ይልቅ የኃይል አማራጭን መጠቀም የሚፈልግ

አፈንጋጭ አስተሳሰብ አለ፣ በማለት የተናገሩት ምክትል ጠቅላይ ሚኒስትሩ ህዝቡ ይህን አካል ወደ ሰላም እንዲመጣ በማድረግ የበኩሉን ድርሻ እንዲያበረክት ጥሪ አቅርበዋል። ይህ ካልሆነ ግን መንግስት ህግ የማስከበር ተልእኮውን እንደሚፈጽም ማሳሰባቸው ይታወሳል። ሌተናንት ጀኔራል ታደሰ በዚህ ጉዳይ ላይ በቀጥታ ለምክትል ጠቅላይ ሚኒስትር ተመስገን ጥሩነህ መልስ ባይሰጡም ጥያቄዎች በሰላማዊ መንገድ ብቻ እንዲፈታ አስተዳደራቸው እንደሚያምን ገልጸው በክልሉ ጦርነት የሚፈልጉ አፈንጋጮች አሉ ተብለ የሚናገሩ

የተናገረው ስህተት ነው ብለዋል። በአንድ በኩል ውጊያ የሚፈልግ በሌላ በኩል ደግሞ ሰላምን የሚፈልግ ኃይል አለ እየተባለ ሆን ተብሎ የሚፈጠረው ተረክ ስህተት ነው። ስህተት መሆኑንም ለእነርሱም ገልጸንላቸዋል። መሬት ላይ የሌለ ነገር ነው። እንደ ትግራይ አንድ ሆነን የሰላም ስምምነቱን ተግባራዊ ለማድረግ ነው እየሰራን ያለ ነው።

ምክትል ፕሬዚደንቱ አያይዘውም በኢትዮጵያ ባሉት ወቅታዊ ችግሮች ላይ የመፍትሄ አካል ለመሆን እንጂ ወደ ችግር አዙሪት ለመመለስ አንሻም ብለዋል። ከአማራ ክልል ጋራም የተበላሸው ግንኙነት ለመጠገን እንጂ አዲስ ውጥረት የመፍጠር ፍላጎት አለመኖሩን ገልጸዋል። በምክትል ጠቅላይ ሚኒስትር ማዕረግ የዲሞክራሲ ስርዓት ግንባታ ማስተባበሪያ ማዕከል ኃላፊ አቶ አደም ፋራ በቅርቡ ከብሔራዊ ቴሌቪዥን ጋር በነበራቸው ቃለ ምልልስ በፌዴራል መንግስትና በፕሪቶሪያው የሰላም ስምምነት አከራካሪ እየተባሉ ከሚጠሩት የትግራይና የአማራ

ክልሎች አዋሳኞች ይገባኛል ጥያቄ በሕግና በሰላማዊ መንገድ እንዲፈታ ከስምምነት መደረሱን ገልጸዋል። ለዚህም ሁሉም ወገኖች ካለፈው ደም አፋሳሽ ግጭት ትምህርት ወስደው የፕሪቶሪያውን የሰላም ስምምነት እንዲያከብሩ ጥሪ ማቅረባቸው ይታወሳል። ለአሜሪካ ድምፅ ሙልጌታ ጽብሃም መቀለም

የአውሮፓ ህብረት ምክር ቤት ሰኞ ለት ባወጣው መግለጫ ለኢትዮጵያውያን የሚሰጠውን የቪዛ አሰጣት ሂደት ለማጥበቅ መወሰኑን ማስታወቁን ተከትሎ ትናንት ማክሰኞ ማምሻውን በብራስልስ ቤልጅየም የሚገኘው የኢትዮጵያ ኤምባሲ በጉዳዩ ላይ ምላሽ ሰጥቷል። ኤምባሲው ሁኔታውን አስደንጋጭ ሲልም ጠርቶታል። ኤደን ገረመው የኤፍፒ እና የአሶሲዬትድ ፕሬስን ዘገባዎች እንደሚከተለው አጠናቅረዋለች።

የአውሮፓ ህብረት በኢትዮጵያ ላይ የቪዛ አሰጣጥ ሂደት ማጥበቁን ተከትሎ ትላንት ማክሰኞ በብራስልስ የሚገኘው የኢትዮጵያ ኤምባሲ መግለጫ አውጥቷል። ኤምባሲው የህብረቱን ውሳኔም አስደንጋጭ ሲልን የጠራው

ህብረቱ በሰኞ እለት መግለጫው ኢትዮጵያ በህገ ወጥ መንገድ በአውሮፓ ህብረት የሚቆዩትን ዜጎቿን በማስመለሱ ረገድ የምታደርገው ትብብር በቂ ሆኖ ባለማግኘቱ እዚህ ውሳኔ ላይ ሊደርስ መቻሉን አስታውቋል። ኮሚሽኑ እርምጃውን እየወሰደ ያለው የኢትዮጵያ ባለስልጣናት በድጋሚ ጥያቄን በተመለከተ ምላሽ ባለማግኘታቸው፣ እንዲሁም የአውሮፓ ህብረት ከሀገር መባረር ሲል የሚጠራውን በፈቃደኝነትም ሆነ በበጎ ፈቃደኝነት ያልተመለሱ የመመለሻ ስራዎች በማደራጀት ተልእኮች ረገድ ጉድለቶች በመኖራቸው ነው ብሏል።

ህብረት በህገ ወጥ መንገድ የሚቆዩ አብዛኞቹ ሰዎች ምንም አይነት ህግ ሳይተላለፉ በህጋዊ መንገድ በአየር መንገዶችና በወደቦች ወደ አውሮፓ እንደሚገቡ ገልጾ፣ ነገር ግን አብዛኞቹ የቆይታ ጊዜያቸው ሲጠናቀቅ ወደ ሀገራቸው አይመለሱም ሲል አስታውቋል። ይህ አሀዝን በባህር ላይና በጀልባ አማካኝነት ተጉዞ በመምጣት ጥገኝነት አሊያም የተሻለ ኑሮና ስራ ፍለጋ

ወደ አውሮፓ ከሚገቡት ይበልጣል ሲልም ነው የገለጸው። እርምጃው ኢትዮጵያውያን በሀያ ሰባት የአውሮፓ ሀገራት ለመጓዝ በሚያቀርቧቸው የጉብኝት መስፈርቶች መሟላት ላይ ከአሁን በኋላ በነፃ የመንቀሳቀስ የነፃነት ፍቃድ አይሰጣቸውም ማለት ሲሆን በተጨማሪም ከአንድ ጊዜ በላይ የመመላለሻ ፍቃድ ወይም ቪዛ እንዳያገኙ

ኢትዮጵያውያን ዲፕሎማቶችም ለቪዛ እንዲከፍሉ የሚያደርግና ቪዛ ለማግኘት አስራ አምስት ቀናት ብቻ ይፈጅ የነበረውን ጊዜ ወደ አርባ አምስት ቀናት የሚያሳድግ ነው። በብራስልስ የሚገኘው የኢትዮጵያ ኤምባሲ ሁኔታውን አስደንጋጭ ከማለት በተጨማሪም የአውሮፓ ህብረት ውሳኔውን በድጋሚ እንዲያጤን ጠይቋል። መግለጫው የምክር ቤቱ ውሳኔ በኢትዮጵያና በአውሮፓ ህብረት መካከል ያለውን ጠንካራ ትብብር ኢትዮጵያውያንን ወደ ሀገራቸው ለመመለስና መልሶ ለማቀላቀል የሚደረገውን ስራ

ያላገናዘበ ነው ያለ ሲሆን አክሎም ውሳኔው የዜጎችን ማንነት ለማረጋገጥ የሚደረገውን አታካች ሂደትም ከግምት ውስጥ ያላስገባ ነው ብሏል። ጥብቅ ደንቦቹ መደበኛ ያልሆነ ስደትን ለመቆጣጠር የአውሮፓ ህብረት እየተከተለ ያለውን የመሸለምና የመቅጣት አካሄድ አካል ናቸው። የአውሮፓ ህብረት ከዚህ ቀደም በጋምቢያ ላይ ተመሳሳይ ጥብቅ የቪዛ ሂደት መመሪያዎችን በስራ ላይ አውሏል።

የአሜሪካ ድምጽ በጉዳዩ ላይ ተጨማሪ ማብራሪያ ለመጠየቅ ወደ ኢትዮጵያ ውጭ ጉዳይ ሚኒስቴር ስልክ ቢደውልም የውጭ ጉዳይ መስሪያ ቤቱ በጉዳዩ ላይ ተጨማሪ ማብራሪያ ለመስጠት ፈቃደኛ ሳይሆን ቀርቷል። ለኤኤፍፒ እና ለኤፒ ዘገባ ኤደን ገረሙ ከዋሽንግተን ዲሲ።

በሙስና ጉዳዮች ላይ የሚያተኩረውና ትራንስፓረንሲ ኢንተርናሽናል የተባለው ተቋም ባለፈው ዓመት ባወጣው ሪፖርት አብዛኞቹ የአፍሪካ ሀገራት በሙስና ላይ የሚያደርጉትን ዘመቻ ገተዋል ወይም ዘመቻቸው ተጠናክሮ አልቀጠለም።

ጋናን ጨምሮ በበርካታ የአፍሪካ አገራት ሙስና አሁንም የሚታይ ችግር ነው። የአገሪቱ የሰብአዊ መብትና የአስተዳደራዊ ፍትህ ኮሚሽን እንደሚለው ሙስና የአገሪቱን በጀት ሀያ በመቶ እየወሰደ ነው። የሲቪል ማህበረሰብ አባላት በሙስና ላይ የሚደረገውን ዘመቻ በመቀላቀል ላይ ናቸው። አይዛክ ካሊዲዝ ከአክራ የላከውን ዘገባ እንግዶ ወልዴ ያቀርበዋል። ጋናውያን ጋዜጠኞች ቀጣዩን የምርመራ ጋዜጠኝነት ስራቸውን ለማከናወን እቅድ በማጣት ላይ ናቸው።

ዘ ፎርዝ ስቴት ለተሰኘውና መሠረቱን አክራ ላደረገው ትርፋማ ላልሆነ ድርጅት ይሠራሉ። ድርጅቱ የሕዝብን ጥቅምና ተጠያቂነትን በማስፈን ረገድ በምዕራብ አፍሪካ የሚዲያ ተቋም በኩል ለተወጠነው ተነሳሽነት የሚሠራ ነው። ኮፊ ኢንቺል የፎርዝ ስቴት አዘጋጅ ነው። ከጋናውያን ጋር እንሠራለን። ሙስናን ከሚያጋልጡት ጋር እንሠራለን።

ችግሮችን በጥልቀት እንመለከታለን። በህትመት፣ በድረገጽ፣ በዩቲዩብ እና ና በዋናዋና ሚዲያዎች፣ በዘጋቢ ፊልሞች እናቀርባለን። ህትመቱ በአብዛኛው በጸረ ሙስና ዘገባዎች ላይ አተኩሯል። ከሦስት ዓመታት በፊት የተጀመረው ህትመት በርካታና ጠንከር ያሉ የሙስና ዘገባዎችን ሰርቷል። ከእነዚህ ውስጥ የመንግሥት ባለሥልጣናት ሀብታቸውን እንዲያሳውቁ ያደረገው ይገኝበታል። ጉዳዩን ወደ ኮሚሽኑ በመውሰድ ተጨማሪ ምርመራ እንዲደረግበት አድርጓል። አዘጋጁ ኮፊ እንችል የሚያክለዋል።

እናም ሙስናም በተመለከተ ያወጣነውን መረጃ ተከትሎ 294 የሚሆኑ ባለሥልጣኖች በጥድፊያ ያላቸውን ንብረት አስታውቀዋል። ከህትመቱ በፊት ግን ሀብታቸውን አላሳወቁም ነበር። እናም ውጤታማ ስራ ነበር።

ለሕዝብ ወኪሎችና ባለሥልጣናት መልእክት አስተላልፏል። ሀገሪቱ ብሔራዊ የጸረ ሙስና የድርጊት ዕቅድ ቢኖራትም በጋና ሙስናን መዋጋቱ ከባድ እየሆነ እንደመጣ ዘመቻ አድራጊዎች ይናገራሉ። ሜሪ አዳ ጋና ኢንቴግሪቲ ኢኒሽቲቭ የተሰኘው ተቋም ዋና ዲሬክተር ናቸው። ብሔራዊው የጸረ ሙስና የድርጊት ቅድ ሙስናን በመዋጋት ረገድ

መመሪያችን ነው ነገር ግን በስርዓት ውስጥ ትኩረት ያልሰጠናቸው ክፍተቶች አሉ ይህም በሙስና ላይ የሚደረገውን ትግል ከባድ ያደርገዋል ከተጠቀሱት ክፍተቶች አንዳንዶቹ የመንግስት ባለሥልጣናትን ለመመርመር ሥልጣን የተሰጣቸው ተቋማት ላይ እንቅፋት የሚፈጥሩ ደካማ ህጎች ይገኙበታል የሲቪል ማኅበረሰብ ቡድኖች ክፍተቱን ለመሙላት በመስራት ላይ ናቸው ኮጆ ፖምፑኒ አሳንቴ በተሟጋችነትና

በፖሊሲ ላይ ያተኮረ ተቋም መሪ ናቸው። ከዚህ በፊት ያልተሞከረ አዲስ ምርመራ አድርገናል። የምርመራ ጋዜጠኝነት የሚሰሩት የራሳቸው ምርመራ ያደርጋሉ። በሂደት ላይ ያሉ ክሶችን ወይም ተቀብረው የቀሩ ክሶችን እንከታተላለን። ከውጀው እንደሚሉት ተቋሙ ባለፈው ሰባት ዓመታት የሰራው ሥራ ፍሬ በማፍራት ላይ ያለ ይመስላል

ነው። የሙስና ጉዳይ ተቀብሮ እንዲቀር ወይም አልፎ አልፎ የሚነሳ ጉዳይ እንዲሆን አንፈልግም። በሙስና ላይ የምናደርገውን ትግል መቀጠል እንዳለብን ለዜጎች ለማሳወቅና ትግሉን እንዲቀላቀሉ እንሻለን። ምክንያቱም ሙስና ምንም ችግር የሌለው ጉዳይ ሆኖ እንዲሰማቸው አንፈልግም። በሲቪል ማኅበረሰቡ የተሠራው ሥራ ሰዎች ስለ ሙስና ግንዛቤ እንዲያገኙ አድርገዋል። በድጋሚ ሜሪ

both as እንደ ጸረ ሙስና አስተዳደር ባለሙያዎች በርካታ ስራዎች ተፈጽመዋል። ሙስና በርካታ ችግሮችን የያዘ እናም ለመዋጋትም ከፍተኛ ቁርጠኝነትን እንደሚያስፈልገን በጥናት ላይ የተመሰረተ ማስረጃ ቅርበናል። እንደ ትራንስፓረንሲ ኢንተርናሽናል ከሆነ ጋና በሙስና ላይ የምታደርገው ዘመቻ ላለፉት አራት ዓመታት ተቀዛቅዞ ነበር።

ተቋሙ ባለፈው ዓመት ባወጣው ሪፖርት ጋና ሙስናን በመዋጋት ረገድ ምንም ስላልተንቀሳቀሰች ያገኘችው ነጥብ ዜሮ ነው። ከ180 ሀገራትም ሰባኛ ደረጃን ይዛለች። እንደ በርካታ ተንታኞች ከሆነ ልብነት የፈጸሙ ባለሥልጣናትን በሕግ ተጠያቂ ማድረግ ሙስናን ሳቢ እንዳይሆን ለማድረግ ቁልፍ ነው።

በመጪው የዩናይትድ ስቴትስ ፕሬዝደንታዊ ምርጫ የሚካፈሉ አብዛኞቹ ወጣት መራጮች ከጆ ባይደን እና ከዶናልድ ትራምፕ በተጨማሪ ሌላ አማራጭ ቢኖር ብለው እንደሚመኙ ይናገራሉ። ይህን የሚሉበት አንዱ ምክንያት ሁለቱ እጩ ተፎካካሪዎች እድሜያቸው የገፋ መሆኑ ነው። የሆነ ሆኖ ወጣቶቹ መራጮች ከሁለቱ ማንኛውን ይደግፋሉ? የአሜሪካ ድምጹ ስካት ስተርንስ ያጠናቀረውን ዘገባ ዝርዝሩን ይዟል። ቆንጅት ታየ ታቀርበዋለች።

የሁለቱ ዋና ዋና ፓርቲዎች እጩዎች ሆነው እንደሚቀርቡ የሚጠበቁት የእድሜ ባለጸጎቹ ለፕሬዝደንትነት በሚያደርጉት ፉክክር ከእድሜያቸው መግፋት ተያይዞ የፕሬዝደንትነት ስራ የሚጠይቀው አቅም አላቸው ወይ የሚል ጥያቄ መነሳቱ አልቀረም። በተለይም ወጣት መራጮች ይህንን ጥያቄ ያነሱታል። የኒው ሃምሽሮ መራጭ ዴዝመንድ ኬገር ሲናገር

ሪፐብሊካኖቹም የሆኑ ዴሞክራቶቹ የእኔ ድምፅ የሚገባው ሰው ይዘው የሚወዳደሩ ከሆነ እመርጣቸዋለሁ። ይኸው የተባለው የምርምር ተቋም ባለፈው ሳምንት ባወጣው ሪፖርት ከ ሰላሳ አመት በታች ከሆኑ መራጮች መካከል ሁለት ሶስተኛው እድሉ ቢኖረን ሁለቱንም በሌላ እጩ እንቀይራቸው ነበር ማለታቸውን ጠቅሷል። ለማንኛውም ወጣቱ

ከባይደንና ከትራምፕ ማንኛውን ነው የሚደግፈው? የኒው ሃምሽር ክፍለ ግዛቷ አመራጭ ፍራንቼስካ ፓኔሎ የስነ ተዋልዶ መብት ጉዳይ ስለሚያሳስባት ጆ ባይደንን ነው የምትደግፈው።

እንደሚመስለኝ ለእኔ ዋና ጉዳይ አድርጌ የምወስደው የፅንስ ማስወረድን ጉዳይ ነው። ከፅንስ ማስወረድ ጋር ተያያዥ የሆነ የጤና እንክብካቤና ፅንስ የማቋረጥ መብት መከበር ትልቅ ቦታ የምሰጠው ጉዳይ ነው። በመጪው ኅዳር በሚካሄደው ምርጫ ፍሎሪዳ ውስጥ ፅንስ የማስወረድ መብትና ማሪዋና ለመዝናኛነት የመጠቀም መብት ድምጽ ይሰጥበታል። ጄደን ዲያንፎሪዮ እንደሚለው ይህ ወጣቱ ወጥቶ ዲሞክራቶችን እንዲደግፍ ያደርጋል

youth voters have a real opportunity to shape the electoral <laughs> <laughs>

ጽንስ የማስወረድ መብት መከበር እንዲሁም ማሪዋናን ለመዝናናት መጠቀም መፈቀድ ጉዳይ ወጣት መራጮች ዋና ጉዳይ አድርገው የሚመለከቱት ይመስለኛል በተለይም ለጽንስ የማቋረጥ መብት ትልቅ ቦታ ይሰጣሉ ጆ ባይደን ጋዛ ላይ እየተካሄደ ባለው ጦርነት እስራኤልን በመደገፋቸው በአንዳንድ ወጣቶች ዘንድ ተቃውሞ አስነስቶባቸዋል

ሆኖም የማሳቹሴትስ ክፍለ ግዛቷ ወጣት መራጭ ኢሊያና ስታይን እሳቸውን ሳትመርጥ እንደማትቀር ትናገራለች። በአሁኑ ሰዓት እኔ አንዱ ዋና ጉዳይ ባይደን በተለይ በአሁኑ ወቅት እየቀጠለ ባለው ግጭት እስራኤልን መደገፋቸውን መቀጠላቸው ነው። ፕሬዚዳንት ባይደን በዚህ ጦርነት ለእስራኤል የሚያደርጉትን ድጋፍ በጣም አደንቃለሁ።

ዊስከንስን ክፍለ ግዛት ነዋሪ የሆኑት መራጮች ብሪያና ቦኒያ እና ጆናታን ቦየር ደግሞ ዶናልድ ትራምፕን ከሚደግፉ ወጣቶች መካከል ናቸው። ፈጽሞ በግልጽ የመወያየት ነገር የለም። ብሪያና ቦኒያ በግልጽ መነጋገር ቢኖር ጥሩ ነበር ትላለች። ማለቴ ትራምፕን ከማይወዱ ሰዎች ጋር ለመወያየት ሞክር ያውቃለሁ። መሄድ ትችያለሽ

ልናነጋግርሽ አንፈልግም ነው ያሉኝ። ስለዚህ ዋናው ችግር ያ ይመስለኛል። ሰው መደማመጥ አይፈልግም። ትራምፕን የምትወጂ ከሆነ በጣም መጥፎ ሰውነሽ ማለት ነው የማለት ነገር ለንግግር ክፍት መሆን ቢቻ ልላለው ብዙ ሰዎች ላይ የማየው ምንም ነገር አትናገሩ የማለት ነገር ነው። ወይም ደግሞ ሊያነጋግሯቸው አይፈልጉም። ለሌሎች ሰዎች ስለ እናንተ ያወራሉ።

ሌላው የዊስኮንስን ነዋሪ መራጭ አይዜያ ተርነር ትረምፕን የሚደግፉ ወጣቶች በእድሜ እኩዮቻቸው ዘንድ ጥያቄ መነሳቱን ለምደውታል ይላል። እኔ ለምሳሌ ትረምፕ 2024 የሚል ኮፍያ አድርጌ ቡና ቤት ይሄዳለው። ሰው ሁሉ ይሄ ደግሞ በሚል አይነት ያየኛል። እኔ ግን ምንም ግድ አይሰጠኝም።

አስከትሎም አይዜያ ትራምፕ ሙስናን በሚመለከት ያላቸውን አቋም እንደሚያደንቅ ይናገራል። በዓለም በጠቅላላ በጣም ብዙ መጥፎ ነገር እየተፈጸመ ነው። እንደሚመስለኝ ድርጊቱን የሚፈጽሙትን ሰዎች ሳይፈሩ በቀጥታ ከሚናገሩ የተወሰኑት ሰዎች መካከል አንዱ እሳቸው ናቸው። ለአገሪቱ የሚጠቅማትን ስራ ይሰራሉ ብዬ አስባለሁ።

ሮይተርስ እና በምህጻር ኢፕሶስ የተባለው የዓለም አቀፍ ገበያና የህዝብ አስተያየት ምርምር ተቋም ባለፈው መጋቢት ወር ያወጡት ግምገማ እንደሚያሳየው በ18ና በ29 ዓመት መሀል ከሆኑ አሜሪካውያን ወጣቶች መካከል ጆ ባይደንን የሚደግፉት ትራምፕን ከሚደግፉት በሶስት ከመቶ ይበልጣሉ። ይህ ከአራት ዓመታት በፊት በተካሄደው ምርጫ ከነበረው የ24 ከመቶ ብልጫ በእጅጉ ያነሰ ነው።

የምሽቱን የመጀመሪያ አጋማሽ አጠናቀን ወደ ሁለተኛው አጋማሽ የምንሸጋገርበት ሰዓት ላይ እንገኛለን። የሁለተኛው አጋማሽ የመጀመሪያው ቅንብራችን ሳምንታዊው ዲሞክራሲ በተግባር ነው።

የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር የሀገራትን የሰብአዊ መብቶች አያያዝ በተመለከተ ዓመታዊ ሪፖርቱን ባለፈው ሳምንት ማውጣቱ ይታወሳል። ሪፖርቱ በኢትዮጵያ በመንግስትም ሆነ ከመንግስት ውጪ በሆኑ ኃይሎች እንደ ኤሮፓ አቆጣጠር ባለፈው 2023 ተፈጽመዋል የተባሉ በርካታ የመብት ጥሰቶችን በዝርዝር አስቀምጧል።

ሪፖርቱን አስመልክቶ የኢትዮጵያ መንግስት ባለስልጣናት ምላሽ እንዲሰጡ ያደረግነው ጥረት አልተሳካም። በመንግስት የተቋቋመው ነገር ግን በገለልተኝነት እንደሚሰራ የሚገለጸው የኢትዮጵያ ሰብአዊ መብቶች ኮሚሽን ኮሚሽነር ዶክተር ዳንኤል በቀለ እንዲሁም የኢትዮጵያ ሰብአዊ መብት ድርጅቶች ህብረት የተሰኘው ተቋም ዳይሬክተር የሆኑት አቶ መሱድ ገበየው ስለ ሪፖርቱ እንዲሁም

የመብት ድርጅቶቹ በመሬት ላይ ስለሚያከናውኑት ተግባራት ከባልደረባችን እንግዱ ወልዴ ጋር ቆይታ አድርገዋል። እንደሚከተለው ተጠናቅረዋል። የዩናይትድ ስቴትስ የውጭ ጉዳይ ሚኒስቴር የሀገራትን የሰብዓዊ መብቶች አያያዝ በተመለከተ የሚያወጣውን ዓመታዊ ሪፖርት ባለፈው ሳምንት ይፋ አድርገዋል። ሪፖርቱ በተለይም በኢትዮጵያ ባለፈው የአውሮፓውያኑ 2023 ዓ.ም ተፈጽመዋል የተባሉትን የመብት ጥሰቶች በዝርዝር አቅርበዋል።

የኢትዮጵያ መንግስት ወይም የመንግስት ወኪሎች ከሕግ ውጭ የዘፈቀደ ግድያ መፈጸማቸውን በርካታ የሀገር ውስጥና የውጭ ሀገራት የሰብአዊ መብት ቡድኖች ሪፖርትን ጠቅሶ ይፋ አድርጓል። ግድያዎቹ በአማራ እና በኦሮሚያ ክልል እየተካሄዱ ባሉ ግጭቶች እንዲሁም ትግራይን ጨምሮ በሌሎቹ የሀገሪቱ ክፍሎች የተፈጸሙ እንደሆነ አስታውቋል። የክልል ፖሊስ አባላትም ከመጠን ያለፈና ሕይወት የቀጠፈ ኃይል ተጠቅመዋል።

በግዳጅ መሰወርን አስመልክቶም በዓመቱ መንግስትን የሚነቅፉ የፖለቲካ አስተያየት የሚሰጡ ግለሰቦች፣ የቀድሞ ጦር አባላት፣ የምርመራ ጋዜጠኞች፣ የማህበራዊ ሚዲያ አንቂዎች ተሰውረዋል ብለዋል። መንግስት በጋዜጠኞችና በአንቂዎች ላይ እስሩን ባጠናከረበት ወቅትም የኢትዮጵያ ሰብአዊ መብቶች ኮሚሽን መንግስት የተሰወሩትን ግለሰቦች በተመለከተ የት እንዳሉ እንዲያሳውቅና ለፍርድ መቅረብ ካለባቸውም አስተማማኝ ማስረጃውን እንዲያቀርብ ባለፈው ዓመት ሰኔ ወር ላይ መጠየቁን አስታውሰዋል።

የአሜሪካው የውጭ ጉዳይ በሪፖርቱ የጠቀሰውና በመንግስት የተቋቋመው ነገር ግን በገለልተኝነት እንደሚሰራ የሚገለጸው የኢትዮጵያ ሰብአዊ መብቶች ኮሚሽን ዓመታዊ ሪፖርቱ የዘረዘራቸውን ጥሰቶች ቀድሞውንም ከስር ከስር ሲያስታውቅ የቆየ እንደሆነና ዋናው ጉዳይ መሆን ያለበት ግን ተጠያቂነትን ማስፈንና ተጎጂዎችንም መካስ እንደሆነ ያስታውቃል።

ዋና ኮሚሽነሩ ዶክተር ዳንኤል በቀለ የአሜሪካውን ዓመታዊ የሰብአዊ መብት ሪፖርት አስመልክቶ ከአሜሪካ ድምፅ ጋር ባደረጉት አጭር ቆይታም ይህንኑ አመልክተዋል። የአሜሪካ ስቴት ዲፓርትመንት ሪፖርት እጅግ በጣም በአብዛኛው በኢትዮጵያ ሰብአዊ መብቶች ኮሚሽን ሪፖርት ላይ የተመሰረተ ነው። በጣም በተደጋጋሚ የሚጠቅሰው የእኛን ኮሚሽን ሪፖርት እንደ ምንጭነት እየተጠቀመ የተዘጋጀ

ሪፖርት ይመስላል። አልፎ አልፎም የሀገር ውስጥ የሲቪል ማህበረሰብ ድርጅቶችን ይጠቅሳል። እንዲሁም ደግሞ በተወሰነ መጠን ቢሆንም ዓለም አቀፍ የሰብአዊ መብት ድርጅቶች ሪፖርት ነገር ግን እጅግ በጣም በአብዛኛው ምናልባትም ከአንድ ነጥብ በስተቀር በኢትዮጵያ ሰብአዊ መብቶች ኮሚሽን ሪፖርት ያልተደረገ አዲስ ጉዳይ በዚህ ሪፖርት ላይ የተነሳ አንዳችም ነገር የለም ለማለት በሚቻልበት ደረጃ

በአብዛኛው የኢትዮጵያ ሰብአዊ መብቶች ኮሚሽን በወቅታዊ ሪፖርቶች እና በአመታዊ ሪፖርት ሲዘግብ የነበረውን ነገር በድጋሚ ያቀረበ ሪፖርት ስለሆነ አዲስ ነገር የለውም። ግን ከዚህ እንደ አንድ ግምት መውሰድ የሚቻለው በአንድ በኩል በሀገር ውስጥ ምን ያህል

በሰብአዊ መብቶች ጉዳይ ላይ በሚፈለገው መጠንና ብቃት ሪፖርት ለማድረግ የሚችል ብሔራዊ ሰብአዊ መብት ተቋም እና የሲቪል ማህበረሰብ ድርጅቶች ያሉ መሆኑን ያሳያል። ስለሆነም ከእንግዲህ ከዓለም አቀፍ አጋሮች፣ ሀገሮች፣ ተቋሞች የሚያስፈልገው እነዚህን የሰብአዊ መብት ችግሮች እንዴት እንፍታ፣ እንዴት እናስወግድ የሚለው ላይ መነጋገር እና ድጋፍ እና እርዳታ ማድረግ ይጠቅም እንደሆነ ነው እንጂ ሪፖርቱ ግን የተለየ አዲስ የሚጨምረው ፋይዳ ያለ አልመሰለኝም።

የአሜሪካ ድምፅ የአማርኛ ቋንቋ አገልግሎትም በኢትዮጵያ ይታያሉ የሚባሉትን የመብት ጥሰቶች በሰፊው ሲዘግብ ቆይተዋል። የአሜሪካው የውጭ ጉዳይ ሚኒስቴር ባለፈው ሳምንት ይፋ ያደረገው ዓመታዊ የሰብአዊ መብት ሪፖርትም በአሜሪካ ድምፅ የአማርኛ አገልግሎት የቀረቡ ዘገባዎችን በእማኝነት ጠቅሷል። ባለፈው ነሐሴ በአሜሪካ ድምፅ የአማርኛ አገልግሎት የቀረበውንና ቅድሚያ ለሰብአዊ መብት የተሰኘ ቡድን ሦስት ሺህ የሚሆኑ የቀድሞ የመከላከያ አባላት የትግራይ ተወላጆች

በፕሪቶሪያው ስምምነት መሰረት እንደሚለቀቁ ተስፋ ቢደረግም ባልታወቀ ስፍራ ተይዘው እንደሚገኙ የአሜሪካው የውጭ ጉዳይ መስሪያ ቤት በሪፖርቱ ጠቅሷል። ቪኦኤ ያነጋገራቸው የቤተሰብ አባላት ሁኔታውን ከተለቀቁ እስረኞች እንደተረዱ ማስታወቃቸውንም አመታዊው ሪፖርት ጠቁሟል። በሀገር ውስጥ የሚገኙ በርካታ የሰብአዊ መብት ድርጅቶችም በአመታዊ ሪፖርቱ በዝርዝር የቀረቡትን የመብት ጥሰቶች አስመልክቶ ለመንግስትም ሆነ ጉዳዩ ለሚመለከታቸው አካላት ሲያስታውቁ መሰንበታቸውን ይናገራሉ።

የኢትዮጵያ ሰብአዊ መብት ድርጅቶች ህብረት የተሰኘው ተቋም ዲሬክተር የሆኑት አቶ መሱድ ገበየው ስለ ሪፖርቱም ሆነ የመብት ድርጅቶቹ በመሬት ላይ ስለሚያከናውኑት ተግባራት የሚሉት አለ። አብዛኛው እንግዲህ ሪፖርቱ የአመቱ ይሁን እንጂ እኛም በቅርቡ ባደረግነው የተባበሩት መንግስታት በሰብአዊ መብቶች ምክር ቤት የሚደረገው ሁሉ አቀፍ የሰብአዊ መብቶች ግምገማ ወይም ዩኒቨርሳል ፔሪዲክ ሪቪው ላይ

አብዛኛዎቹን በተለይ ከሲቪልና ፖለቲካ መብቶች፣ ከሀገር ውስጥ መፈናቀል፣ ከሴቶች፣ ከህጻናት፣ ከአካል ጉዳተኞች፣ ከአረጋውያንና ሌሎችም ለመብት ሰተጋላጭ የማህበረሰብ ክፍሎችን ጉዳይ በሚመለከት ከሃይማኖት ነጻነት ጋር በተገናኘ በማህበራዊና ኢኮኖሚያዊ መብቶች እና ሌሎችም ዘርፈ ብዙ የሚባሉ ሰብአዊ መብቶችን ጉዳዮች የኛም ሪፖርት የአምስት አመቱን ሁኔታ የዳሰሰበትን ይሄኛው ግን በአመቱ ውስጥ የተከሰቱ አንኳር አንኳር የሚባሉ

በተለይ ከትላልቅ የምንላቸውና ተጠያቂነት መምጣት የተቋማትን ሪፎርም የሚጠይቁ የህግ ማሻሻልን ሪፎርም የሚጠይቁ ጉዳዮችን እየተካተተበት ነው እና አጠቃላይ ሪፖርቱ የእኛም አባል ድርጅቶች ለምሳሌ የኢትዮጵያ ሰማኒቶች ጉባኤ፣ ካርድ እና ሌሎችም ድርጅቶች በተለያዩ ጊዜ ያወጧቸውን ማሳሰቢያዎችንም ጭምር ይዞ የወጣ ነው። ሆኖም ግን በአሜሪካው ሪፖርት የተጠቀሱት አንዳንድ ጉዳዮች በጥሰታቸው ልክ ያልተቀመጡ እንደሆነም አመልክተዋል።

መንግስትም መፍትሄ መስጠት እንዳለበት አቶ መስሉ ተናግረዋል። በተለያየ ጊዜ መንግሥት

ኢትዮጵያ ውስጥ ያለው የሰብአዊ መብት ሁኔታ በተለይ ለባለፉት ሶስት ዓመት እና በዚህ አውድ በተለይ ከሰሜኑ ጦርነት ተከትሎ ባሉት አሁን በአማራ ክልል ባለው በኦሮሚያ ክልል በቤንሻንጉል ጋምቤላ በሌሎችም የኢትዮጵያ አካባቢዎች በጣም ሰፊ የሆኑ አይነት ጥሰቶች እንደሚከሰቱ በተደጋጋሚ ጥሪ የምናደርግበት እነዚህ መብት ጥሰቶች ደግሞ መፍትሄ እንዲያገኙ ችግሩን ለመብት ጥሰት መነሻ የሆኑትን ጉዳዮች መንግስት ከስሩ ከመሰረቱ አድሬስ ማድረግ መፍትሄ መስጠት እንዳለበት

ይህንንም በሚመለከት ከተወሰኑ ወራት በፊት ለብሔራዊ ምክክር ኮሚሽኑ በላክናቸው አራት የሰብአዊ መብት አጀንዳ ሁኖ መታየት አለባቸው ባልናቸው ላይ ሩትኮዝ ኮዝ ወይም ይሄን የለችግሮቹ መነሻ የሆኑት ነገሮች ካልተፈቱ በስተቀር እነዚህ እዛም እዚህም የምናያቸው እልፍ አልፉ የሚከሰቱ የመብት ጥሰቶች ትሬንዱ ሰፊ የመብት ጥሰትን እንደ ሀገር የሚያሳይ ስለሚሆን ለዚህ

እዚህ መነሻ ናቸው የሚባሉትን ጉዳዮች መፍትሄ መስጠት ያስፈልጋል። ተቋማዊ መልስ መስጠት ያስፈልጋል። ተጠያቂነትን ማምጣት ያስፈልጋል። የህግ ማሻሻል የሚያስፈልገውን ማምጣት ያስፈልጋል። በተለይ ደግሞ በሰብአዊ መብት ጥሰት ዞሮ ዞሮ በዋናነት መንግስት ድርሻውን ስለሚወስድ፣ ሌላውም ሲቪል ሶሳይቲውም፣ የፖለቲካ ፓርቲዎችም፣ የታጠቁ የፖለቲካ ኃይሎችም ደግሞ የራሳቸውን ድርሻ ስለሚወስዱ ሁሉም በተሳትፏቸው ልክ ባደረጉት ወይ ባላደረጉት ልክ እንዲጠየቁ

ግፊት ስናደርግበት የከረምነው ነው። የአሜሪካው የውጭ ጉዳይ ሚኒስቴር አመታዊ ሪፖርት ጥሰቶችን በዝርዝር ከመጥቀስ ባለፈ መደረግ ስለሚገባቸው ነገሮች ብዙም ያስቀመጠው የለም። ጥሰቶችን በማስቆም ረገድ ጥሰቶችንም በመፈጸም የሚከሰሰው መንግስት መውሰድ ያለበትን የመፍትሄ እርምጃዎች በተመለከተ የሰብአዊ መብት ተቋማት የሚሉት አለ።

በቅድሚያ ዋና ኮሚሽነር ዶክተር ዳንኤል በቀለ። እኛ እንግዲህ ያው ሁሉ ጊዜም በየሪፖርቶቻችን ከነ ምክረ ሀሳብ ጭምር በመንግስትም ሆነ በሌሎች ጉዳዩ በሚመለከታቸው ባለድርሻ አካሎች በሙሉ ሊወሰዱ የሚገባቸውን ዝርዝር ምክረ ሀሳቦች እናቀርባለን። ከየሚመለከታቸውም ወገኖች ጋራ እንከታተላለን። በአንዳንዶቹ ጉዳዮች ላይ ከመንግስት በፌደራል ደረጃም በክልል ደረጃም በጎ ምላሽ እያገኘን

ባቸው የተሻሻሉ የተለወጡ የተስተካከሉ ነገሮች አሉ። ነገር ግን ደግሞ ገና ብዙ እርምጃ ያልተወሰደባቸው ብዙ ምክር ሀሳቦች አሉን እና በመንግስት በኩል ሊደረግ የሚገባው በኢትዮጵያ ሰብአዊ መብቶች ኮሚሽን የሚቀርቡ የምርመራ ግኝቶችን ተቀብሎ ምክር ሀሳቦችን ተግባራዊ ማድረግ ነው። የሰብአዊ መብት ሁኔታው እየተሻሻለ ሊመጣ የሚችለው በሚደረገው ምርመራ ክትትል መሰረት የሚደረስባቸውን ግኝቶች መሰረት አድርጎ ሊወሰዱ የሚገባቸው በርካታ እርምጃዎች አሉ። የአጥፊዎችን ተጠያቂነት ለማድረግ

የተጎዱ ሰዎችን ለመካስ እና ለመጠገን እንዲሁም ተመሳሳይ ጥሰት ወደፊት እንዳይከሰት ሊወሰዱ ስለሚገባቸው የምናቀርባቸው በርካታ ምክር ሀሳቦች አሉ። የነዛን ተግባራዊነት ማረጋገጥ ነው የሚያስፈልገው። ይህንኑ ድምፃችንን ማስተላለፍ እና መከታተላችንን እንቀጥላለን። የሽግግር ፍትህና አገራዊ ምክክር የመሰሉ ጉዳዮች ጥሰቶችን ከማስቆም ረገድ ሚና እንደሚኖራቸው በሀገር ውስጥ የሚንቀሳቀሱ የመብት ቡድኖችም

የሚቀበሉትና መንግስትም እነዚህን ስራዎች ትኩረት ሰጥቶ እንደሚሰራ የሚያስታውቅ ቢሆንም መንግስት ኃላፊነቱን መወጣት እንዳለበትና ለጥሰቶቹ ዘላቂ መፍትሄም እንዲሰጥ በተለያዩ ወገኖች ሲወተወት ቆይቷል። ይህም በተመለከተ የኢትዮጵያ የሰብአዊ መብት ድርጅቶች ህብረቱ አቶ መስዑድ ገበየው የሚያክሉት አለ። የችግሩ መፍትሄ ከስር መሰረቱ መፍትሄ ለመስጠት እንደ ሽግግር ፍትህ ያሉትን እንደ አማራጭ፣ እንደ መጨረሻ ባይሆንም መንግስት

መንግስታዊ ኃላፊነቱን በአግባቡ መወጣት አለበት። ይሄ መደበኛ የመንግስት ስራ እየተሰራ ጎን ለጎን ደግሞ ዘላቂ መፍትሄ የሚያመጡ ጉዳዮች ላይ በጣም ትኩረት ተደርጎ መሰራት እንዳለበት፣ ለምሳሌ በሀገር ውስጥ መፈናቀልን በምናይበት ጊዜ በአሁኑ ሰዓት ከሶስት ነጥብ አምስት ሚሊዮን በላይ የሀገር ውስጥ መፈናቀል አለ እዚህ ሀገር። ስለዚህ ይሄ ጉዳይ

የካምፓላ ስምምነትን ከማጽደቅ አልፎ ራሱን የቻለ አዋጅ ያስፈልጋል። ረቂቅ ወደ ካውንስል ኦፍ ሚኒስተርስ ተልኳል። ግን ሕጉ ወጥቶ በተለይ ደግሞ መከላከልን

ችግሩ ከተፈጠረ በኋላ የሚሰጠውን ምላሽ ሳይሆን መከላከል ላይ ትኩረት ያደረገ፣ ተጠያቂነት ላይ ትኩረት ያደረገ፣ ለተጎዱ ሰዎች ደግሞ ካሳ የሚያገኙበትን ሁኔታ ሁሉ እንዲያመጣ መንግስት በጣም በተደጋጋሚና በተከታታይነት ባለው ስንሰራ ነበር። ለመብት ጥሰቶችና ለግጭቶች እንደ መንስኤ ከሚነሱት መካከል የተፈጥሮ ሀብት አስተዳደር ችግር፣ በአንዳንድ ክልሎች የሚገኙ የህዳጣን ማህበረሰቦች ለጥቃት ተጋላጭ መሆን

በሲቪል በሚዲያ እና በፖለቲካ ምህዳር ውስጥ የሚስተዋሉ ችግሮች እንዲሁም በኢትዮጵያ ያለው መንግስት አወቃቀር ለሰብአዊ መብት ጥሰቶች መባባስ ምክንያት እንደሆኑ የመስኩ ባለሙያዎች ተናግረዋል። የኢትዮጵያ መንግስት በአሜሪካው የውጭ ጉዳይ መስሪያ ቤት ዓመታዊ ሪፖርትም ሆነ ተፈጽመዋል በተባሉ ጥሰቶች ላይ ምላሽ እንዲሰጥ የሚመለከታቸውን አካላት ለማግኘት ያደረግነው ሙከራ አልተሳካም። ወደፊት የምናገኝ ከሆነ የመንግስትን ምላሽ አካተን እንመለሳለን። ለአሜሪካ ድምፅ እንግዳ ወልዴ

ዋሽንግተን ዲሲ። እንግዲህ ወልዴን ለዘገባው አመሰግናለሁ። ቀጣዩ ዘገባችን ወጣት ስፖርተኞች ሁለገብ የህይወት ክህሎት እንዲኖራቸው ስለሚያግዘው የትስስር ተቋም ያስቃኘናል።

ለትርፍ ያልተቋቋመው ስፖርት ፎር ቼንጅ ተቋም ስፖርትን ከሁለገብ እውቀትና ከዕለታዊ ሕይወት ጋር እንዲዋሃድ የሚያደርግ የግንዛቤ ማስጨበጥ ስራ እየሰራ ይገኛል። ኤደን ገረመው የስፖርት ፎር ቼንጅ መስራችና ዋና ስራ አስፈጻሚ አህዱ ገብሩንና በተቋሙ ከሚደገፉ የስፖርት ቡድን አሰልጣኞች መካከል አንዷን አነጋግራ ያሰናዳችው ዘገባ ቀጥሎ ይቀርባል።

የፎርቹኔት እግር ኳስ አካዳሚ አሰልጣኞቹ አባይነሽ አረጋ በስሯ ሁለት መቶ የሚደርሱ ህጻናትና አዳጊ ወጣቶች ያሉ ሲሆን ከስድስት አሰልጣኞች ጋር በጥምረት በመሆን ስራዋን ትሰራለች። አሰልጣኝ አባይነሽ ህጻናትና አዳጊ የእግር ኳስ ተጫዋቾች በስፖርቱ ብቻ ሳይሆን ሁለገብ የሆነ እውቀትን አግኝተው ተወዳዳሪ መሆን

ከባድ እንደሚሆንባቸው ትገልጻለች። ይህን ክፍተት ለመምላት ስፖርት ፎር ቼንጅ ከተሰኘ ለትርፍ ያልተቋቋመ የኔትወርኪንግ ተቋም ጋር የመሰረቱት ትስስርም እንዳገዛቸው ነው የምትናገረው። ስፖርት ፎር ቼንጅ እኛ ጋር እንግዲህ ጥሩ ግንኙነት ነው ያለው።

በጣም በብዙ መንገድ ሰፖርት ያደርገናል። የሚገርምሽ፣ በጣም በብዙ መንገድ ከስልጠና ጋር ተያይዞ ሞቲቬሽናል ትሬኒንግ ለልጆቹ ሳይፈር የሚገርምሽ፣ እኛ ብዙ ስልጠና የሚመስለን አሁን እግር ኳስ ስናሰለጥን በቃ እግር ኳስ ነው እግር ኳስ ብቻ ነው ይመስላል። ግን ደቨሎፕመንት ላይ ታሽ ልጆች ላይ ስትሰሪ ፕላን ያቸው መሆን ያለበት ትምህርት ነው ከናሀዙ በጣም የሚገርመኝ ይሄ ፈርዘር ከኳሱ ጎን ያለውን ነገር ነው ብዙም ነገር የሚያስተምሩሽ እና

በጣም ብዙ ብዙ አናውቀው በእግር ኳሱ በጣም አሁን አልፈን ልንሄድ እንችላለን ግን ደግሞ ከእግር ኳሱ ጎን ጎን ጎን ልጆቹ ምክንያቱም ነገር እግር ኳስ ተጫዋች ባይሆኑ ህይወታቸው እንዳይጨልም ነው። በጣም ምንድን ነው በቃ ባልጠበቅኩት መንገድ እነሱ ጋር ነው በመጀመሪያን ጊዜ ብዙ ኮቾች እኔ ብቻ ሳይሆን ብዙ ኮቾች አዋይር እነሱን የሚያገኙት ከዛም በመነሳት እኛ አሁን ብዙ እናስተምራቸው ልጆች አሉ ለሺ በተፈጥሮ ነትራል ያገኙት ኢንዱስትሪ የሆኑት ነገር አላደለን መርኩዘን እግር ኳስ ተጫዋች ነገር ባይሆኑ ብለን

እንደ ካሜራማን እንደ ማኔጅመንትእናስተምራቸው ብዙች አሉ። ኢትዮጵያ ውስጥ ከወጣቶች ጋር ተያያዥነት ያላቸው ስራዎችና ምርቶች ላይ ትኩረታቸውን አድርገው የሚሰሩ መንግስታዊና መንግስታዊ ያልሆኑ ተቋማት፣ የግል ድርጅቶች እንዲሁም ግብረሰናይ ድርጅቶች ጋር በቀጥታም ሆነ በተዘዋዋሪ አዳጊዎችና ወጣቶች በሚሳተፉባቸው ስፖርት ላይ የኮርፖሬት ኃላፊነታቸውን በመጠቀም መዋለናዊያቸውና እውቀታቸውን እንዲሁም ጊዜያቸውን እንዲያፈሱ ማድረግ የስፖርት ፎርቼንጅ ተቀዳሚ አላማ መሆኑን የተቋሙ መስራችና

ዋና ስራ አስፈጻሚ አህዱ ገብሩ ይናገራል። እነዚህ ነገሮች ስንሰራ አራት መሰረታዊ ምሰሶዎች አሉ፣ ወይም ደግሞ የተመሰረትንባቸው ዋና አላማዎች አሉ። የመጀመሪያው የትስስርና የህብረት መድረክ መፍጠር ወይም በእንግሊዝኛው ትንሽ ይቀላል፣ የኔትወርክ ኤንድ ፓርትነርሽፕ ፕላትፎርምን መፍጠርና እዚያ ውስጥ ማን ነው የሚካተተው ስንል

ኢንተርናሽናል ኦርጋናይዜሽን ለምሳሌ እንደነ ዩኤን ምክንያቱም ሀያ ሰላሳ አጀንዳ የነሱ እንደመሆኑ መጠን ከዛ በመቀጠል የፕራይቬት ሴክተሩ የተለያዩ ስራዎችን የሚሰሩ ፕራይቬት ሴክተሮች አሉ፣ የፌዴሬሽኖች አሉ። ዳርኮች በአንድ ስፖርት ብቻ የተገደብን ስላልሆነ በኢትዮጵያ ያሉትን ሁሉንም ፌዴሬሽኖች በተቻለ መጡ መልኩ ለማካተት የሚጥር ነው። ከዛ ውጭ ደግሞ እንደኛ አይነት ደግሞ ሲቪል ሶሳይቲዎች አሉ።

ስፖርት እንደ መሰሪያ የሚጠቀሙ መንግስት ያልሆኑ ተቋማት አሉ። እነሱን ሚዲያውን አድርገን በተለይ እነዚህን በማሳሰር ትልቅ መድረክ ለመፍጠር ነው የመጀመሪያ ዓላማችን። ተቋሙ በተለያዩ የስፖርት ዘርፎች ላይ የሚንቀሳቀስ ሲሆን የአካል ጉዳተኞችን ጨምሮ ሁሉም አዳጊዎችና ወጣቶች በስፖርት ተጠቃሚ እንዲሆኑ የሚያደርጋል። ሁለተኛው ደግሞ በአካቶ ወይም በኢንክሉዥን ፕሮጀክታችን አካል ጉዳተኛውን

የሀገር ውስጥ ተፈናቃዩን ሬፊጂውን፣ መርጂናላይዝድ የሆኑ ደግሞ ይሄ ማይኖሪቲ ግሩፕስ የሚባሉት እንደዚህ አይነቶችን በስፖርቱ የምናካትትበት ሁለተኛው ፒለራችን ነው። ሶስተኛው፣ ይሄን ለማድረግ ኢንስቲትዩሽናል ካፓሲቲ የተቋማት ግንባታ ያስፈልገናል። ተቋማት እስካልተገነቡ ድረስ የትኛውን ፕሮጀክት ዘላቂ ሊሆን አይችልም እና ዘላቂ ለማድረግ ተቋማትን የመገንባት ተቋማትን የማብቃት

ፕሮጀክት አለን ወይም አንዱ ፒላራችን ሶስተኛ ፒላራችን እሱ ነው። በአራተኝነትና የመጨረሻው ፒላራችን መሰራበር ዲጂታላይዜሽን። የስፖርት ፎር ቼንጅ መስራች አህዱ ገብሩ በተለይም የሚሊኒየሙ የልማት ግቦችን ከስፖርቱ ጋር በማቀናጀት ግንዛቤ ለመፍጠር እንደሚሰሩም ጠቁሟል። የትምህርትን ጥራቱ ከማረጋገጥ አንጻር ስፖርቱ አንዱ

መሳሪያ መሆን ይችላል የሚለውን እያሳየ እንገኛለን። ጀንደር ኢኳሊቲ ጎል አምስት ላይ እንሰራለን። በተለይ በስፖርቱ የሴቶችንም የወንዶችንም እኩል ተሳትፎ ለማረጋገጥ ትልቅ አስተዋጽኦ አለው። ጎል አስር ላይ ሬዲዩስ ኢንኢኳሊቲስ የሚለው ለምሳሌ አሁን ኢኳል ፔ ሴቶችም ወንዶችም በስራ ቦታ ሊሆን ይችላል በስፖርቱም ላይ እኩል አይከፈላቸው። ስለዚህ ያንን አድቮኬት ከማድረግ ያንን ፕሮሞት ከማድረግ አንጻር

የምንሰራቸው ስራዎች አሉ። ጎል አስራ ሶስት ላይ የክላይሜት አክሽን ያለ ስለዚህ እዛ ላይ የተለያዩ እንቅስቃሴዎች አሉ። ከዛ በተጨማሪ ጎል አስራ ስድስት በተለይ ከከተማ ጋር ከኢንስቲቱሽን ጋር ሰስተናም ከማረጋ የሚሄድ ፕሮጀክት አለ። ጎል አስራ ሰባት ላይ ፓርትነርሺፕ ፎር ደ ጎልስ እኛ ትልቁ የምናምንበት የኛም ድርጅት መሰረት በጋራ መሰራት አለበት እና ፓርትነርሽፕ ያስፈልጋል የሚለው አሰ ፋውንዴሽን ነው።

የእግር ኳስ አሰልጣኟ አባይነሽ በስፖርት ፎር ቼንጅ አማካኝነት የአሰልጣኞች ስልጠና አድማሳችንን አስፍቶታል ትላለች። ከዚህ በተጨማሪም በስራቸው ያሉ ወጣቶች በተቃውሞ ወቅቱን ያገናዘበ ራስን የማብቃትና እንዲሁም ከሀገራዊ ሁኔታው ጋር የሚጣጣሙ ስልጠናዎች ማግኘታቸውንም ነው የምታስረዳው። ስፖርቱ ጋር ተያይዞ ካፍ ኤክሰለንሲ አካዳሚ ውስጥ

እዛ ብዙ የእግር ኳስ አሰልጣኞች ኦልሞስት ወደ ሀያ እንሆናለን መሰለኝ ካልተሳሳትኩኝ፣ እኔም አንድ ተሳታፊ ነበርኩኝ። ያኔ ልጆቹ ጋር፣ አሰልጣኞቹ ጋር ተስፋ ምናምን ትያለሽ። እንደዚህ ሌላ ሰው መጥሆን ትምህርት ሲሰጥ ያን ያሁን ናሀዱ እና ዶክተር ታዲዮስ ይባላል ከአሜሪካን የመጣው

በቃ የሰላምን አስፈላጊነት ነው በአጭሩ ሰውየው በአጠቃላይ ያስተማረው። እና አሁን ደግሞ በሀገር ያለንበትን ሁኔታ ታውቂያለሽ፣ ብዙ ነገር የጨላለመበት ግን ሰዓት ላይ ነን። ስፔሻል ያ ትምህርት የተሰጠበት ደግሞ ክረምት ላይ ነበር እና በቃ የሚሰማው ሶሻል ሚዲያው ምን ምኑ፣ ልጆች ደግሞ ለሶሻል ሚዲያ ቅርብ ስለሆኑ ያ ስልጠና መሰጠቱ በሰአቱ አስፈላጊ ነበረ እና ያንን ትምህርት ካገኙ በኋላ ሰውየው ደግሞ በቃ ተስፋ ብዙ ተስፋ እንዳላቸው ነው የነገራቸው። አሁን እንዳልኩሽ እዛም ላይ

ሰው ያስተማረው እግር ኳስ ብቻ አይደለም። የተለያዩ ስልጠናዎችን ለስፖርት ቡድኖች ክለቦች፣ እንዲሁም ከወጣቶች ጋር ለሚሰሩ ተቋማት የሚሰጠውና የሚያስተሳስረው ስፖርት ፎር ቼንጅ ያሉበትን ተግዳሮቶችም አህዱ እንዲጠቁሟል በተለይ ሰው ላይ ሲሰሪ አንደኛ ለውጡ ረጅም

በተለይ አሁን ይሄ ምክንያቱም እያወራን ያለነው ስለ ባህሪ ለውጥ ነው። እያወራን ያለነው ስለ ህይወት ክህሎት ነው። እያወራን ያለነው ኢሚዲየት ይልቅ ትርፍ የምታገኝበት ነገሮች አላሉም። ስለዚህ እኛ ስፖርት ፎር ቼንጅም ስንለው ረጅም ጊዜ የሚፈጅ ነው። እኔ እንደ ድርጅቱ መስራች ስራ አስኪያጅ፣ ቮለንተር ነው የማደርገው። ፉል ታይም ቮለንተር ነው እያረኩ ያለሁት። ሌሎችም ቲሞቻችን ቦርዱም

ሁሉም ቮለንተሮች ናቸው። ስለዚህ በተለይ የቮለንተሪ ሀሳብን ከማስረጽ አንፃር ምን ፈልገዋል፣ ያ ላይ ይቀራል። ያኛው ነው ግን፣ በዋነኝነት ሁለተኛው ቻሌንጅ አለም ላይ በጣም ትላልቅ ተቋማት አሉ፣ ትላልቅ የዩኤን ተቋማት አሉ፣ የፕራይቬት ሴክተር አሉ። እኛ ሀገር ያሉ ሌላ ሀገር ላይ በዚህ በስፖርት ለልማት ብዙ አድቫንስ የሆነ ስራ ይሰራል። እኛ ሀገር ላይ ስትመጪ ምንም ል

ምንም ስራ አይሰሩ። ስለዚህ እነሱን የማሳመኑን ስራ ሄዶ ኮንቨንስ የማድረጉ ስራ፣ የሌላ ሀገሮችን ተሞክሮ የራሳቸው ኦርጋናይዜሽን ተቋም ስሩ የሚሰሩ ስራዎች ሌላ ላይ ስፖርት ላይ እነሱ በደንብ ያምኑበታል እና እሱ ላይ ቻሌንጅ አለ። ምክንያቱም ስፖርትን እንደ መጨረሻ ነገር፣ እንደማይፈለግ ነገር ወይም ደግሞ እንደ አዲሽናል ነገር የማየት ነገሮች አለ እና አንዳንድ ኦርጋናይዜሽኖች

ያው ዶነር ቤት ስለሆኑ ስራቸው ለዶነር ሪፖርት የማድረግ እንትኑ ምናምን የግድ አለባቸው እና እንትኑን ብዙ ጊዜ የመተሳሰሩን ነገር አይፈልጉት። የስፖርት ፎር ቼንጅ መስራችና ዋና ስራ አስፈጻሚ ሀዶ ገብሩ ተቋሙ በተለይም ከዲያስፖራ ጋር ትስስር ለመፍጠር እና ድጋፎችን ለማጎልበት በካናዳ እና በኒውዮርክ ቅርንጫፍ መስሪያ ቤቶችን የመክፈት ህልም ይዘው እየተንቀሳቀሰ መሆኑንም ለአሜሪካ ድምፅ አስታውቋል። ከአሜሪካ ድምፅ ዋሽንግተን ዲሲ ለተጠናቀረው ዘገባ አይደንገረመው

ለውጥ ጊዜ ዓለም መረጋጋት ሲያጣ የምንሰማውና የምናየው ሲለያዩ እውነትን እንሻለን። የሚነገረን ከሚሆነው ጥቂቱን ሲሆን ማመን ይሳነናል። ቀውስ ባየለባቸው ቀኖች ሕልሞቻችን፣ ተስፋዎቻችን፣ የተሻለ ነገን መሻታችን ሳይቀር

በነፃው ፕሬስ ላይ ይመረኮዛሉ። ከአሜሪካ ድምፅ ታሪኮችን እንነግራችኋለን። ሰዎች በድፍረት የሚያያቸውን ዘገባዎች እናቀርባለን። ዓለምን እናገናኛለን፣ በእውነትም እናስተሳስረዋለን። በአሜሪካ ድምፅ ታሪኮችን የምናሳየው በምልአት ነው።

የተከበራችሁ አድማጭ ተመልካቾቻችን ለምሽቱ ያሰናዳናቸው ዝግጅቶች ተጠናቀቁ። ፕሮግራሙን ከስቱዲዮ በማቀናበር አብራን ያመሸችው ብርሃን ሀይሉ ናት። ዋና አዘጋጅ ጽዮን ግርማ፣ እንዲሁም ፕሮግራሞቹን በማሰናዳት አብረውን ከተሳተፉ መላው የአሜሪካ ድምፅ ባልደረቦች ጋር ሳስተናግዳችሁ ያመሸሁት ደረጀ ደስታ ነኝ። አብራችሁን ስለቆያችሁ እናመሰግናለን። ሰላም ደናደሩ